ከኤስ ቢ ኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስ ቢ ኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ በኢትዮጵያ መንግሥት የተዋቀረ አገር አቀፍ የሰብአዊ መብቶች ተመልካች ድርጅት ነው። ራዕዩን የሰብአዊ መብቶች ባህል ኢትዮጵያ ውስጥ እንዲሰፍን፣ ተልዕኮውንም የሰብአዊ መብቶች ጥበቃ ለሁሉም እንዲሆን ለማስቻል አለሞ ከተነሳ ከሁለት አስርት ዓመታት በላይ አስቆጥሯል። የኮሚሽኑ ኮሚሽነር ተጠሪነት ለሕዝብ ተወካዮች ምክር ቤት የመሆኑና ተሰያሚዎቹና መርማሪዎቹም እጅ ከፍንጅ በወንጀል ተግባር ተጠርጥረው ካልተያዙ በስተቀር ለገታና እስር ያለመዳረግ መብት ባለቤት መሆን ከመንግሥት ቁጥጥር ስር ነፃ ስለመሆኑ አመላካች ነው። ሆኖም የኮሚሽኑ ነፃነት እንደ ተመልካቹ ተፈራጅ ነው። በአመራሩና ሰራተኞቹ ዘንድ ግና የራሳቸውንና የኮሚሽኑን ነፃነት በማስከበር ረገድ ቀናይና ሙያዊ ስነ ምግባርን የተላበሱ መሆናቸውም በሌላ ጎን ይነገርላቸዋል። ይህንኑ የሰመኮን የሰብአዊ መብቶች ቃፊር ዘብና የተሟጋችነት ተግባራትን በ2015 እንደምን እንደተወጣውና በ2016ስ እንደምን ወደፊት እየተራመደ እንዳለ በማስመልከት ያምና የሰብአዊ መብቶች ጥሰቶች ምን ነበሩ? ዘንድሮስ ሰብአዊ መብቶችን የሚፈትኑ አስኪ ሁኔታዎች ምንድናቸው ስንል ራኬብ መሰለ የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነርን ጠይቀናል። የምክትል ዋና ኮሚሽነሯ ምላሽ እንዲህ ነው። አስጊ ሁኔታዎች ብለን ያነሳናቸው በዋናነት ዘላቂ መፍትሄ ያላገኙ ግጭቶች፣ ኦልሞስት በሁሉም ክልሎች በሚባል ደረጃ ያሉ ግጭቶች የሚያደርሱት የሰብአዊ መብቶችን መቅረፍ አለመቻላችን ነው። ስለዚህ በዋናነት በህይወት የመኖር መብት፣ የመንቀሳቀስ መብት፣ የነጻነት መብቶችን እንዲሁም ደግሞ ከጭካኔ የሰብአዊና አዋራጅ አያያዝ እና ቅጣቶችን በተመለከተ ጋር የተያያዙ በርካታ የሰብአዊ መብት ጥሰቶችን አይተናል። እነዚህንም በክትትልና በምርመራ ስራዎቻችን የለየናቸውን የሰብአዊ መብት ጥሰቶች ልክ ከለየናቸው በኋላ ከሚመለከታቸው ባለድርሻ አካላት በፌዴራልም ሆነ በክልል ደረጃ ያሉትን ባለድርሻ አካላት እያወያየን የምንሰጣቸውን ምክረ ሀሳቦች እንዲፈጽሙ ወይም እንዲያስፈጽሙ ውትወታና ጉትጉታ ነው የምናደርገው። ግን አሁንም ቢሆን የእነዚህ ግጭቶች መፍትሄ ማግኘት ካልቻሉ የእነዚህ የሰብአዊ መብት ሁኔታ አሳሳቢ ስለሆነ በሁለት ሺህ አስራ ስድስት የተሻለ አያያዝ እንዲኖር እነዚህም ግጭቶች መፍትሄ እንዲሰጣቸው ነው። ከዚህ በተጨማሪ እንግዲህ በተለያዩ ዘርፎች የምንሰራቸው ስራዎች አሉ። በሴቶችና በህፃናት፣ በአካል ጉዳተኞች፣ በአረጋውያን፣ በመፈናቀል ሁኔታ የሚኖሩ የሀገር ውስጥ ተፈናቃዮች፣ ስደተኞች እንዲሁም ፍልሰተኞች ላይ የምንሰራቸው በርካታ ስራዎች አሉ። እዛም ላይ ያየናቸውን ክፍተቶች አይተናል። ያው የሴቶችና የህጻናት ለረጅም ጊዜ ኮሚሽኑም ሲሰራበት የነበረ ሁኔታ ነው። በዚህም ያሉ ክፍተቶችን ለማሳየት ሞክረናል። በተለይ ደግሞ ከቅርብ ጊዜ ወዲህ የሴቶች ጠለፋ አንዳንድ ጊዜ ከግጭቶች ጋር ይያያዛል። ምክንያቱም ቤተሰቦች ግጭትና መፈናቀል ሲኖር ሴቶች ልጆቻቸው እንዳይደፈሩ ወይ ሌላ ጉዳት እንዳይደርስባቸው በሚል ገና በልጅነታቸው ወደ ትዳር የሚዳርጓቸዋል። ስለዚህ ያላቻ ጋብቻ ወይም እርሊ ማሬጅ የምንለው እሱ እንደገና አንድ አዲስ እየተከሰተ ያለበትን ሁኔታ አይተናል። የጠለፋም ሁኔታ እንደገና በተወሰኑ ክልሎች በስፋት እየተከሰተ መሆኑን አይተናል። አካል ጉዳተኞችን በተመለከተ ረቂቅ እየወጣ ነው የዲዛቢሊቲ ሎ የሚባለው የአካል ጉዳተኞችን መብቶችን የሚመለከት ረቂቅ ወጥቷል። ግን እዛም ላይ ያሉ ክፍተቶችን አሳይተን መሻሻል ያለባቸውን ከዓለም አቀፍና ሀገራዊ መስፈርቶች ጋር በተያያዘ መሸፈን ያለባቸውን ጉዳዮች ለይተን አውጥተናል። ነገር ግን በተለይ ተደራሽነትን በተመለከተ አገልግሎት አሰጣጥን በተመለከተ አካል ጉዳተኞች ላይ በጣም በጣም ትልቅ ክፍተት አለ። የመንግስት ተቋማትን ጀምሮ በመንግስት ተቋማት የሚሰጡ አገልግሎቶችን ጨምሮ በሌሎችም የሚሰጡት አገልግሎቶች ለአካል ጉዳተኞች በተለይ ተደራሽ ስላልሆኑ ከፍተኛ ትምህርትንም በተመለከተ ያደረግናቸው ክትትሎች ነበሩ። እሱም ላይ ክፍተት ስላለ ይህም መስተካከል እንዳለበት ጠቁመናል። መፈናቀልን በተመለከተ ቅድም እንዳልኩት እንግዲህ ጦርነቶች እስካሉ ድረስ መፈናቀል አይቆምም። አለመቆሙ ብቻ ሳይሆን ተፈናቅለው የነበሩም በተራዘመ የመፈናቀል ሁኔታ ውስጥ የመኖራቸው እድል በጣም ሰፊ ነው። በሁለት ሺህ አስራ አምስት ዓመተ ምህረት በተወሰነ መልኩ የሰሜኑ ግጭት ፕሪቶሪያ ስምምነት በማቆሙ በዛ ምክንያት የተፈናቀሉ የነበሩ በሦስቱ ክልሎች የነበሩ ሰዎች በተወሰነ መልኩ ተመልሰዋል። ሲመለሱ ግን ሁኔታው አመቺ አልነበረም። አንዳንድ አካባቢ ፈንጂዎችና ተተኳሾች እንኳን ሳይመክኑ ሳይጸዱ ስለተመለሱ ሕጻናት ለጉዳት ተዳርገዋል። እንዲሁም አስጊ ሁኔታ ባለበት ሁኔታ ነው የሚሉት። ሰብአዊ ድጋፍ በአግባቡ እየተሰጣቸው አይደለም። በርካት መሰረተ ልማቶች ስለፈረሱና ስለተጎዱ ትምህርት፣ ጤና አገልግሎት ማግኘት በጣም አስቸጋሪ ሆኗል። እንዲሁም ደግሞ መኖሪያቸው እርሻቸው፣ ቤቶቻቸው ስለፈረሱ እና ስለተጎዱ አንዳንድ ጊዜን ስለተዘረፉ ተመልሰው ራሳቸውን ማቋቋም የሚችሉበት ሁኔታ ላይ አይደሉም። ስለዚህ ይህም መስተካከል ይበታል። ስደተኞችን በተመለከተ የአገራችን ሁኔታ ብቻ ሳይሆን ከጎረቤት አገሮችም በሶማሌ እንዲሁም በሱዳንም ያለው ግጭት ከፍተኛ ቁጥር አዳዲስ ስደተኞችን ወደ ኢትዮጵያ እየመጡ ስለሆነ እዛም ላይ ትልቅ ውጥረት እየታየ ስለሆነ ይሄንንም ከጎረቤት ሀገሮች ጋር መፍትሄ ሊፈለግለት ይገባል። የኢኮኖሚና ማህበራዊ መብቶችን በተመለከተ በተለይ የኑሮ ውድነት ድርቅና በተለይ በኦሮሚያ በሶማሌ ክልል እንዲሁም በሌሎቹ አካባቢዎች ያለው ድርቅ ከፍተኛ ችግር አድርሷል። አሁንም ከጦርነት ጋር በተያያዘ በርካታ መሰረተ ልማቶች ስለፈረሱ የጥና ተቋማት የትምህርት አገልግሎት የሚሰጡበት ሁኔታ አይደለም። እንዲሁም የንግድ ተቋማትም ስለተጎዱ የንግድ ስርዓቱን እንደገና መልሶ እንዲሰራ ማድረግ በተለይ በአፋር አካባቢ በርካታ ክፍተቶችን ያየንበት በክትትላችን አይተን የጠቆም ነው አለ። እንዲሁም ደግሞ በሸገር ከተማ ዙሪያ የቤት ፈረሳ ላይ በርካታ የሰብአዊ መብት ጥሰቶችንም ለይተን ይሄንንም መስተካከል እንደሚገባ ከዚህም በኋላ ተመሳሳይ ችግር እንዳይከሰት መደረግ ያለበት መወሰድ ያለበት የጥንቃቄ እርምጃዎችን ለመጠቆም ሞክረናል። በተለይ እነዚህ አሁን የገለጧቸውን በመጠነ ሰፊ የሆኑና ዘርፈ ብዙ የሆኑ የሰብአዊ መብት ጥሰቶችን ሪፖርት በምታቀርቡበት ወቅት ከሚመለከታቸውም የክፍለ ሀገራትም ሆኑ ወይም የፌዴራል መንግስት ደረጃ ያገኛችሁት ትብብር ምን ይመስላል ስራችሁን ለመከወን ምን አይነት ተግዳሮቶች ገጥመዋችሁ ነበረ? በ2015፣ አሁንስ በ2016 እንደምን እየቀጠለ ነው? እንግዲህ ያው እንደሚታወቀው ኮሚሽኑ ከቅርብ ጊዜ ወዲህ ነው በጣም እንደዚህ አይነት ሪፖርቶች እያወጣ ግልጽ የሆነ መፈጸም መተግበር የሚችል ምክር ሀሳቦች እየቀረበ፣ በሚዲያንም በስፋት እየተጠቀመ በሰብአዊ መብት አያያዝ ላይ ለውጥ እንዲመጣ በተሻለ የማስከበር እና የማክበር ሁኔታ እንዲፈጠር እየሰራ ያለው ባህሉም ስለሌለ አንዳንድ ጊዜ ያው ሁሉም ሪፖርቶቻችንና ምክረ ሀሳቦቻችን በቀላሉ የሚተገበሩበት ሁኔታ የለም። ገና ልምዱም ይፈልጋል ውይይቱንም ማምጣት ስለሚፈልግ፣ ነገር ግን በተወሰኑ መልኩ ጥሩ ጥሩ ለውጦችን አይተናል። በተለይ አሁን ለምሳሌ የሰሜኑን ጦርነት በተመለከተ የሰብራነው ሪፖርት እና የምርመራ ሪፖርት እና ምክረ እየተተገበሩ ያለበት አለ። በተለይ ከዚህ ጋር ዋናነት ማንሳት የምንፈልገው የሽግግር ፍትሕን ሂደት ነው። ይሄ በሪፖርት ውስጥ ተካቶ የነበረ ኢትዮጵያ በሰሜኑ ለተከሰተው ወደ እሱ እንመጣለን። ከእናንተ ስኬቶች አኳያ ምን አይነት ተግዳሮቶች ገጥሟችሁ ነበር? እነኝህን ያነሳችኋቸውን ሪፖርቶች በአመቱ ውስጥ በሚወጡበት ጊዜ ለምሳሌ በቅርቡ ከትግራይ ክልላዊ ጊዜያዊ አስተዳደር ጋር እንካ ሰላምታ ውስጥ ተገብቷል። እዛን የመሰሉ በፖሊስ በኩል ወይም በሌሎች በኩሎች እንደዚሁ በቂ የሆኑ ትብብሮች አለማግኘት አሉ። ባለፈው በሪፖርታችሁ ላይ ያነሳችኋቸው ይህን አስመልክቶ ምን ዋነኛ ተግዳሮቶች ነበሩ? እንደ ኮሚሽን ወይም እንደ አንድ ቡድን ብዙ ጊዜ ከፖዘቲቭ ነገሩ ለመነሳት ነው። ምክንያቱም ይታወቃል የኢትዮጵያ ሰብአዊ መብቶች ሁኔታ አንዳንድ ጊዜ ተስፋ አስቆራጭ የሚመስል ሁኔታ አለ። በዛም ሁኔታ ውስጥ እንኳን ጥሩ ጥሩ ሁኔታዎች እንዳሉ እና ተስፋ ሰጪ ሁኔታዎች እንዳሉ ለመግለጽ ነው። ተግዳሮቶችን በተመለከተ ቅድም እንዳልኩት የሰብአዊ መብቶች ስራ እንግዲህ ሁሉንም ወገን ማስደሰት አይቻልም። ምክንያቱም የሰብአዊ መብት ጥሰት አለ ካለን በአንድ በኩል ተጎጂ አለ፣ በሌላ በኩል ደግሞ የሰብአዊ መብት ጥሰቱን የፈጸመው ወገን አለ። ስለዚህ ሁለቱንም ወገን ማስደሰት በጣም አስቸጋሪ ነው የሚሆነው። ምክንያቱም ጉዳት ደርሶበታል፣ ሰብአዊ መብት ጥሰት ደርሶበታል ብለን ያወጣ ነው ወይም ድምፅ የሆንለት ወገን ደስተኛ ይሆናል። አይ ጥፋት አጥፍተሃል፣ ሰብአዊ መብት ጥሰሃል ያለው ወገን ደግሞ ደስተኛ አይሆንም። ስለዚህ ሁሌም በሁለቱም አይነት አመለካከት ነው የሚኖረው። እንደምናውቀው አሁን በአስቸኳይ ጊዜ ሁኔታ ውስጥ ነን ያለነው። በእንደዚህ አይነት ሁኔታ ውስጥ ብዙ ሰዎች ሊያዙ ይችላሉ በአግባቡ በሌላው ጊዜ ሕጉ በሚያስቀምጠው የጊዜ ገደብ ውስጥ ፍርድ ቤት ላይቀርቡ ይችላሉ። ይህንንም ግን ቢሆን በተቻለ መጠን መንግስት አስፈላጊ ካልሆነ ድረስ አሁንም ቢሆን የዓለም አቀፍ መስፈርቶችን እንዲጠቀምና ሰዎችን ከመያዝ በጅምላ ከማሰር ፍርድ ቤት ከማቆየት እነዚህን ነገሮች እንዲቀርፍ ጥቆም አድርገናል። እዛ ላይ ትልቅ ክፍተት አለ። እሱን በሂደት እየቀረፍ ነው ነው እንዲሁም ደግሞ በእንደዚህ አይነት ሁኔታ ውስጥ ያልታወቁ ወይም መደበኛ ያልሆኑ ሰዎችን የመያዣ ቦታዎች እየተከሰቱ ነው። እሱም ላይ ክፍተት እያየን ነው። እሱንም መንግስት ግስት እንዲያቆምና መደበኛ በሆኑ መያዣዎች ብቻ እንዲያስቀምጥ ሰዎችን እንዲይዝ ጠይቀናል። እንዲሁም የእስር ቤቶችን ወይም ሰዎች የሚያዙበትን አካባቢዎች ለመጎብኘት በምናደርገው ጥረት አንዳንድ ቦታ ላይ አክሰስ አናገኝም። ፍቃድ ሳይሆን በምንሄድበት ጊዜ ፍቃድ አንጠይቅም። እንግዲህ ክትትሎቻችን የምናደርገው ምንም አይነት ማስታወቂያ ወይም ቅደም መልእክት ሳንልክ ነው። በድንገት ሄደን የምንጎበኘው እና ይሄንንም ደግሞ አዋጃችን ይፈቅድልናል። ስለዚህ በአዋጁ መሰረት እነዚያን ቦታዎች ክፍት እንዲያደርጉልን ነው የምንጠይቀው። አንዳንድ ጊዜ እሱ ላይም ክፍተት እናገኛለን። ቅድም አሁን መንሽን የተደረገውም ይሄንን ሪፖርት ከዚህ ሪፖርት ጋር አብሮ ተያይዞ የወጣ የተፈናቃዮችን የሰብአዊ መብቶች የሚመለከተው የአመታዊ ሪፖርታችን በተመለከተ የትግራይ ኢንትሪም ገቨርንመንት ተቃውሞ ተቃውሞውን ገልጾ ነበረ። ነገር ግን የአለመግባባት ነው እንጂ እኛ በዛ ሪፖርት የትግራይ ክልልን አልሸፈንም። ምክንያቱም በወቅቱ በሁለት ሺ አስራ አምስት ተፈናቃዮችን በሚመለከት የሰብአዊ መብቶች ክትትል እና ምርመራ ስናደርግ በተወሰነ መልኩ ግጭት ነበረ። ከግጭቱ በኋላም ደግሞ ሌሎች ውይይቶች እና ድርድሮች እናደርግ ነበር እንዲሁም ደግሞ በዛን ጊዜ የተሰራው ክትትል ለብቻው ስለሚወጣ እዚህኛ ውስጥ አልተካተተም። ስለዚህ በስነሰዴው ላይ ሪፖርቱ የሸፈናቸው ክልሎች ላይ በግልጽ ተዘርዝሯል። የትኞቹን ክልሎች እንደገለጽን ሙሉ ሪፖርቱን ቢነበብ ኖሮ በግልጽ ይታይ ነበር። የትግራይ ክልልም እንዳልሸፈነን አንድ መንሽን ያደረጉት የሰላም ስምምነቱን ጠቅሰን ከሰላም ስምምነቱ በኋላ ሰዎች፣ ተፈናቃዮች ወደ አካባቢያቸው ምንም እንኳን ሁኔታው አመቺ ባይሆንም ወደ ቀያቸው ተመልሰዋል ብለን ያልንበት ነበረ። ያንን ያልንበት እንደምናውቀው እንግዲህ ግጭቱ ሶስት ክልሎችን ነው የተመለከተው ትግራይ አማራና አፋር። በአማራና በአፋር ከፍተኛ ቁጥር ያላቸው ተፈናቃዮች ወደ ቀያቸው ተመልሰዋል ከሰላም ስምምነቱ በኋላ እሱን ለማለት ነው። ስለዚህ ያው ሙሉን ሲነበብ ግልጽ ይሆናል። አንዳንድ ጊዜ መጀመሪያ እንትኗን ብቻ ሲነበብ አስቸጋሪ ስለሚሆን በዛ አለመግባባት ያንንም ተነጋግረን እንግዲህ ተግባብተናል ብለን እናስባለን። ሌላው እንግዲህ ብዙ ጊዜ የሰብአዊ መብት ጥሰቶች የሚከሰቱት በዋናነትም ደግሞ እኛ ክትትል የምናደርገው በመንግስት በኩል የሚፈጸሙትን ጥሰቶች ነው። ግን አሁን በርካታ ቦታ ግጭቶች ስላሉ ታጣቂ ኃይሎችም በተመሳሳይ ሁኔታ ከፍተኛ የሰብአዊ መብት ጥሰት እያደረሱ ስለሆነ እሱንም ለመሸፈን እንሞክራለን። ምን ግን ብዙ ጊዜ ለድርድርና ለውይይት ሁኔታው እንዴት ማሻሻል እንደሚችሉ ለማድረግ ብዙ ጊዜ አስቸጋሪ ይሆናል። ያው በግጭት ሁኔታ ከእንደዚህ አይነት ግሩፖች ጋር ቆጭ ብሎ መነጋገር ስለማያስችልና እሱም ሌላው ትልቁ ቻሌንጃችን ነው። ከራኬብ መሰለ የኢሰመኮ ምክትል ዋና ኮሚሽነር ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን የምክር ቤት አባላትን ያለመከሰስ መብቶችና የአስቸኳይ ጊዜ አዋጅ ስልጣን፣ የሰብአዊ መብቶች ግንዛቤ በኢትዮጵያውያን ዘንድና የኢሰመኮ አንኳር ስኬቶችን አስመልክተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።